the voice of America የኢትዮጵያና የኤርትራ መሪዎች ለ20 ዓመታት ከሚጠጋ ጊዜ በኋላ ለመጀመሪያ ጊዜ ተገናኝተው ለመነጋገር ተስማምተዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጉባኤው ሰላም ለማውረድ ያመቻቻል ሲሉ ዛሬ ለአሶሽትድ ፕሬስ የዜና አገልግሎት ተናግረዋል። ጊዜና ቦታ ግን ገና እንዳልተወሰነ የውጭ ጉዳይ ሚኒስትሩ ጠቁመዋል። የውጭ ጉዳይ ሚኒስትር ወርቅነህ ይህን ያስታወቁት በኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ የተመራው የኤርትራ ልዑካን ቡድን ኢትዮጵያ ያካሄደው የሶስት ቀናት ጉብኝት ካበቃ በኋላ ነው። ዘጋቢያችን እስክንድር ፍሬው ዝርዝር አለው። ለም የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ሊገናኙ እንደሚችሉ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታውቀዋል። በኢትዮጵያ በጉብኝት ላይ የሚገኘውን የኤርትራ መንግስት የልኡካን ቡድን አስመልክተው ለሀገር ውስጥ የመገናኛ ብዙሀን ማብራሪያ የሰጡት ዶክተር ወርቅነህ የሁለቱ መሪዎች ውይይት በቅርቡ እንደሚካሄድ ተስፋቸውን ገልጸዋል። እነዚህ ጉብኝቶች እዚህ ብቻ የሚያበቁ አይደሉም። ወደፊት የሁለቱ ሀገር መሪዎችም የሚገናኙበት ሁኔታ ይመቻቻል። ይህም በቅርብ ጊዜ ይሆናል ብለን ነው የምናስበው። በተጨማሪም ሌሎችም ተከታታይ ጉዳዮችን እንግዲህ በዚህ በኖርማላይዜሽን እና ቀጥሎ በጋራ በምንጓዝበት ሁኔታ ላይ የምንሰራቸውን ስራዎች በተለይ ሁለታችንም የውጭ ጉዳይ ሚኒስትሮች አጠራክረን እንሰራለን። የኤርትራ መንግስት ከፍተኛ የልኡካን ቡድን አዲስ አበባ የመጣው ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ እንደምትቀበል መግለጿን ተከትሎ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ